ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባቸው። I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fatso exclusive. Africa's Live with DJ. ሰላም ሰላም ጠና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ሙዚቃ ተጀምሯል ማስተናገዳችሁ ዲጄ ፋትነኝ ዛሬ ዘና ፈታ የምትሉት በኢትዮጵያን ሂፕሀፕ ሙዚቃዎች ነው ዛሬ የዘጋጁላችሁ የኢትዮጵያን ሂፕሀፖች ናቸው እስከ መጨረሻው ድረስ እስከ መጨረሻው ጠብታ እስከ መጨረሻው ደቂቃ ድረስ ሂፕሀፕ በአማርኛ እናደምጣለን እንግዲህ የመጀመሪያው ሙዚቃ ርጌ ያዘጋጀውት በሲያምረኝ ሆበል ጃንሆን ልበስ ተነስ ምናምን ይላል ይቀጥላል ሽናሽስ ገስግስ ለበቅሎ ፈረስ ሳንቀን ቶሎ ድረስ ውህቤ በረሃ ወርደን ካናዳ ጠጁም ይሞላ ጠላው ይቀዳ። የምን መሽኮርመም የምን መግደርደር? ዋንጫው ይነሳ ሁሉም ይጨፍር። ግብር ይጠራ ይጣል ፍሪዳ፣ አንድም እንዳይቀር ዘመድ ወይ ባዳ። የታልግራዝማች ፊታውራሪ፣ የወንዶች ቁና፣ የጦሩ መሪ፣ ተነስ ተነሽ ተነስ ተነሽ በርኖሱን ጃኖሆን ልበስ ያገሬ

ስባሪቲ ውጅና ድሜሽስ ገስግሰ ሰበቅሎ ፈረስ ሳንቀን ለቶሎ ደረስ አንድ ለእናቷ የስለ ልጅ ከእኔ በስተቀር የላት ወዳጅ። አምጡ መሰንቆ፣ ምቱ ከበሮ፣ አሞቃክሱልኝ እቺን ወይዘሮ። በላን እርገጥ፣ እርገጥ ዳንኪራ ሺማይ መልሰው የወንዶች አውራ፣ አቧራው ይጭስ ሲሸበር አገር አለም ዘጠና ታቶንም አስር ተነስ ተነሽ። ዲጄ ፋትሱ ኢን ሃውስ። እንዴናችሁልኝ? ጋቢና ቪ ነው የምታደምጡት። ዲጄ ፋትሱ ነኝ። ያደመጣችሁት ኤምሲ ሲያምረኝ ይባላል፣ ወይም ሲያምረኝ ተሾመ። ሂፕ ሆፕ ሙዚቃ ነው ዛሬ የምናደምጠው እስከመጨረሻው በማስከተል መቃበዛችሁ። እንግዲህ የቴዲዮን ሙዚቃ ነው። አፍሪኮሎጂዎች ናቸው ፕሮዲስ ያደረጉት። አለኝታ ይሰኛል። የጥላሁን ገሰሰ ሙዚቃ ሳምፕል አድርገዋል። አዳምጡት። I'm okay. you okay. okay. ዩናት ሀገራችን የተፈጥሮ ሀብታችን ተስማሚ ነው አየራችን ለምለሙ መሬታችን ተራራና ወንዞቻችን ብዙ አሉ ጥርሶቻችን ተጠብቆ በጀግኖቻችን የጥቁር ሕዝብ ነፃነታችን ምስክራችን አረንጓዴ ቢጫ ቀያችን ሰንደቃችን መለያችን ክብራችን ባርበኞቻችን መግደዳችን እንግዳ ተቀባይ ሕዝባችን ባህላችን የቡና ጠጡ ስርዓታችን ተካፍለ መብላታችን በሃይማኖት ባህላችን በአንድነት ማክበራችን በደስታው ባዘናችን ያለው አብሮነታችን በጃኖ በጥበብ ማጌጣችን ማማራችን እቺ ናት እናታችን፣ ፍቅራችን፣ ደስታችን፣ ገነታችን፣ ምድራችን፣ እትብታችን፣ መገኛችን፣ ቦታችን፣ እናታችን አለታችን። The fittest, so I make hard tracks. Contributing knowledge for what your brain lacks. Cutting through the jungle like next train tracks got a Zion army shooting the sheriff like Bob Marley. Ja, by my side so you can't harm me. I bomb thee with heavy lyrics and I do it calmly. Welcome to the land of Aksum and Lalibela, the perfect weather. It's my home, ain't nothing better. I wrote this letter to Ethiopia forever. The new world order, trying to get the cheddar. Never sever enemies with the spiritual force, which of course is the source of the biblical lyrical verses. Perform miracles, victory is never achieved by individuals. <laughs> በላይ በታች በግራቀኝ ስቃኝ ሐሴት ፍጥሮ በደስታ ያሳቀኝ አስደንቆኝ ከዚህ ሁሉ ያራቀኝ ማንነቴን ቃኝ በቃኝ ስለማላቀው የሚያጨናነቀኝ የሚያራግቀኝ ወገን ስማኝ ለአገሩ ታማኝ ስለ ሀገር የሚያሳውቀኝ እሱ ነው የሚጠቅመኝ። ስማኝ የትላንቱ ነው ዛሬ እያቆየኝ። ማን ነው ለሀገሩ ተቆርቋሪ አስተማሪ እውቀቱን ገባሪ በፊልም በሙዚቃው ተሳልባው ኢንዱስትሪ ድንበር ተሻጋሪ ኢትዮጵያን አስጠሪ ለቱድል ቀሪ አዘዋዋሪ ባህሉን አፍቃሪ ሌላን መምሰል አሳፋሪ አስነዋሪ ያስፈልገዋል ትሮ መካሪ ቢያሪ ዝማሬ ብርሃኑን አብሳሪ መነሻው ከሀገሬ ኩሪ ለዓለም ተናገሪ i ያደመጣችሁት መሴንጀርስ ነበሩ። አብይ ቶክቻው እና ሙሉ አለም ሶስቱ ነበሩ። በመጀመሪያ ሳይበታጠሉ ማለት ነው። ቶክቻው ለብቻው ሳይወጣ ልብ የተሰኘው ሙዚቃ ነበር ያስደመጥኳችሁ። ዲጄ ይፋቱ ነኝ። የምታደምጡት ጋቢና ቪኦኤን ከዚህ ከስቱዲዮ 14 ዋሽንግተን ዲሲ አሜሪካን ሬዲዮ ድምፅ ሬዲዮ ድምፅ ጣቢያ የሚተላለፍላችሁን ነው። በማስከተልም ጋብዛችሁ ሙዚቃ እንግዲህ ሀሁ ቢትስ ይባላል። ሀሁ ቢትስ ታምራለች ይለናል። አስተያየቶቻችሁን በቪኦኤም ሀሪክ ላይ ጣል ጣል አድርጉብን። ስትመጣ በዛ አደባባይ የግሩም ውበት የሚያይ ሁሉም ሰው አይተው ባያውቁ ሌላ እሷ መሳይ ሌላ እሷ መሳይ እሷ ስትቀድም በዛ ተከታይ ታምራለች ባሉ ባሉሽበት ኖሮ ስለ እነሱ ብቻ ተወራ እነሱን ያዩ ታለፉ ደሞ ሳያዩ ያንቺን ውበት ያንቺን ውበት እስቲ መስገር አንቺ ቆንጆ ኢትዮጵያዊት ያለን በይወት ፍጹም ልዩ ቀለም ቀይ አይደለሽ ጠቁ ከደጅሽ ከጓዳሽ ሁለመናሽ ፍቅር እንዳይደላው ቃለው ያንቺ ውበት ትልቅ ምስጢር ገንብ የሆንም ቃሌ ልስጥ እኔም ልመስግር አለ ብዙ ቆንጆ በየቦታው በያገሩ

Time rally time rally, uh. time rally, time rally, Time Rally uh. Time Rally, Time Rally, Time Rally uh. Time Rally, Time Rally, Time Rally uh. Time Rally, uh. Time Rally, uh. Time Rally, uh. rally uh. uh, uh. uh. uh -huh. ah. Yeah. Feelin' <Scanlonals>

they took power to a that's uh, uh, I don't like time time time check, I'll check bullet go as Lizzie Dinkins Chop, chop, chop, chop, chop, chop, chop, chop, chop, chop, chop Fitty Gowden, Fitty Gowden, Fitty, Fitty, Fitty, ዲዲ ያደመጣችሁት ሙዚቃ ነው ሳንቦርድ ፊቸሪንግ ኢዲ ይባላል። የጀሜካ አርቲስት ነው። ሳንቦርድ ደግሞ ብዙዎቻችሁ ታቁታላችሁ። ፕሮግራማችን ይጋቢና ቢ ወይ ማስተናገዳችሁ ዲጄ ፋትን የዛሬ ኢትዮ ሂፓፕ ልት ብዳንስ ወል ደሞ ጣጣ እያደረግ ነበር ነው ምናደምጦ ያለ ነው። በማስከተልም ጋብዛችሁ ግሩፕ ናቸው አዳዲስ ልጆች ናቸው። ከፓሶ ይሰኛሉ። ለማይሆን ነገር ይሰኛል። በጣም ወድጀዋለሁ። እስቲ እናንተ ደግሞ አጣጥሙትና ነገሩኝ። ለስከው ከፓሶ

I The The to the بينونس اما بينونس اما بينونس اما بلا بلا بينونس بلا بينونس اما بينونس اما بينونس اما بينونس بلاي بلا دارك ابورا بلا بلا باله تا ازازيت بلان اجوا كنت شاقي لنا بلا تبالا فعن تقوم طزي بلا دو في اربخا ومروبز ومرت بيوم واي لاخي باكو تقوم تتفزل الاخرين تهيب باكو احلى تمام تملك سواء اخوت حاوسي حاوسي تبنى نفسي رتون قمتا شنحبري تحرق على خذ بلاي بلا محدارك يا بايلان فعلا انت اعزازيت فعلا انت اعزازيت تو جونز تعانز اعورغز تو جونز تعانز اعورغز ሂፕሆፕ ደግሞ በትግርኛ ሚክስ ተደርጎ ነው አያችሁ። ሙዚቃ ፊው ሲደረግ ይጠማል፣ በጣም ደስ ይላል። ኛው ሙዚቃ መርከብ ይሰኛል። ሙዚቀኛው እንግዲህ በትግርኛ አሳይ ሰብሰብ ሰብሰብ ተቀብራችሁ። አድማጮቻችን፣ ፕሮግራማችን ልንጨርስ እንግዲህ፣ የአንድ ሙዚቃ ያህል ነው የቀረን። እንግዲህ ያደመጣችሁት ሙዚቃ ዘናፈት አንዳላችሁ ምንም አልጠራጠርም። ዲጄ ፓስ ነበርኩኝ እስካሁን ድረስ አስተናግዳችሁ የነበርኩት ልጅ ሚካኤል። ሀገርም እንዲህ ይለናል። በሉ መልካም ቅዳሜ እና እሑድ የተረፈውን ጊዜያችሁን ተዝናኑበት። True. She not you I can't get it true. not in a you are, can you? Then I,

cause little ain't no money my <Sanly>